በኦሮሚያ ክልል ሀያ ዞኖች በነበሩት በተጨማሪ አንድ ዞን መሰየሙ ይታወቃል። ይሄም ዞን ምስራቅ ቦረና ዞን በመባል የተሰየመ ሲሆን ይሄ ዞን ጉጂ ዞን በነበረው ዋና ከተማ ነገሌ የሚባለውን ከተማ የጉጂ ዞንን በማፍረስ ወደ አዶላሬደ ግቡ ነገሌ የምስራቅ ቦረና ዞን ትሆናለች በሚል ሁለት ወረዳዎችን ከጉጂ ዞን፣ ሶስት ወረዳዎችን ከባለ ዞን፣ አራት ወረዳዎችን ከቦረና ዞን በማጠቃለል አንድ ምስራቅ ቦረና ዞን ሰይሞ ነበረና ይሄ ውሳኔ በሚዲያዎች እንደተሰራጩ ሁ ሁለቱም የጉጂ ዞኖች ሰልፎች እና ተቃውሞች ሲደረጉ ነበሩ። ይህንኑም መሰረት በማድረግ በኦሮሚያ ክልል ምስራቅ ቦረና በሚል የተመሰረተውን ዞን አግባብነት በመቃወም ሰሞኑን ከጉጂ ሁለቱ ዞኖች የተጧጡ ነው የተባሉት የሀገር ሽማግሌዎችና አባገዳዎች በፌዴራልና ክልል ደረጃ የመንግስት ባለስልጣናትን ካነጋገሩ በኋላ ዛሬ ከሰዓቱን በአዲስ አበባ ከሰጡት ጋዜጣዊ መግለጫ የተቀነጨበ ድምጽ ነው። ለጠቅላይ ሚኒስትር ጽህፈት ቤት ጨምሮ በፌዴራል ደረጃ ለስምንት የመንግስት መስሪያ ቤቶችና ለክልሉ ፕሬዝዳንት ጽህፈት ቤት እንዲሁም ለገዢው የብልጽግና ፓርቲ የክልላዊ ጽህፈት ቤት አቤቱታቸውን ማስገባታቸውንም በዛሬው መግለጫቸው አብራርተዋል። ውሳኔው ኢፍትሐዊ ነው ያሉት የሀገር ሽማግሌና አባገዳዎቹ ገዳዎቹ አዶ ጃርሰ ብያን ጋፈቴን አዶ ወር ለፈ ብልቱን ጋፈቴን ሙርቴን አባ ገዳዎች ሳይጠየቁ የሀገር ሽማግሌዎች ሳይጠየቁ ለምን ይህ ውሳኔ ተላለፈ የሚል ነው ጥያቄያችን። ይህንኑን ቅሬታችን ለማሰማት ነው ከተለያዩ የሁለቱ ዞኖች ወረዳዎች የተውጣጣን አባገዳዎችና የሀገር ሽማግሌዎች ወደዚህ ወደ አዲስ አበባ የመጣ ነው። ጠቅላይ ሚኒስትር ቢሮን ጨምሮ ለሰላም ሚኒስቴር፣ የሰብአዊ መብቶች ኮሚሽንን ጨምሮ ለስምንት መስሪያ ቤቶች ጥያቄያችንን አስገብተናል። ዛሬም ለክልሉ ፕሬዚዳንት ጽፈት ቤትና ለብልጽግና ፓርቲ ኦሮሚያ ጽፈት ቤት አቤቶታችንን አስገብተን አወያይተውንም ነበር። በዚህ ውይይትም አስቀድሞ ሕዝብ አለማወያየት ስህተት መሆኑ ታብ ነው። ነገር ግን የተወሰነ ውሳኔ በምንም መልኩ እንደማይቀለበስ ነግረውናል። ነገር ግን ጉጂ ቦረናና አርሲን የሚወክሉ የሀገር ሽማግሌዎች የዞኑን ስያሜ ብቻ ተነጋግረው መቀየር እንዲችሉ ነው የተነገረንም። እኛም ይህን መልስ ይዘን ነው ወደ ሕዝባችን ገብተን የምናወያያ መሰመር ያለበት ግን ነገሌ ብለን ከዚህ በፊት ስሟን ስንሰይምም ከቦረናና አርሲ ጋር ሆነን ነው። እኛ አሁንም የምንለው ይህ ከተማ ያላግባብ ነው የተወሰደብን ብለን በማመን እንደጸናን ነው። ተመልሰን ግን ህዝቡ ምን እንደሚል እናወያያለን። በመንግስት የተሰጠውን ለአዲሱ ዞን ምስራቅ ቦረና በሚል የተሰየመውን ስያሜ የሶስቱ ጎሳ ተወካዮች አዲስ ስም በመሰየም እንዲያቀርቡ መባሉን ግን የአገር ሽማግሌዎቹ እንዳልተቀበሉትም ነው በመግለጫው የተገ ተገለጸው የተባለውን ከመንግስት በኩል የተነገረን ምላሽ ሰምተን ነው ከህዝብ ጋር እንወያያለን፣ አባገዳዎችም የአገር ሽማግሌዎች እንወያያለን፣ ከህዝብ ጋር እንወያያለን ብለን ነው የወጣ ነው እንጂ ሀሳባቸውን ውሳኔውን አልተቀበልንም። አሁንም አቋማችን እንደጸና። የኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት ከአንድ ሳምንት በፊት ሰኞ የካቲት ሀያ ቀን 2015 ዓ ም አደረግኩ ባለው ስድስተኛ የስራ ዘመን ሁለተኛ ዓመት ሶስተኛ መደበኛ ጉባኤ ምስራቅ ቦረና የተባለውን የተባለውን ሀያ አንደኛ ዞን ከቦረና ባሌና ጉጂ ዞኖች የተወሰኑ ወረዳዎችን በማካተት አዲስ ዞን መሰረትኩ ብሏል። በውሳኔው መሰረት ከዚህ በፊት የጉጂ ዞን ዋና ከተማ ሆና ስታገለግል የነበረችው ነጌሌ ነጌሌ ቦረና በሚል መጠሪያ የምስራቅ ቦረና ዞን መቀመጫ ትሆናለች ነው የተባለው። አዶላሬድ ደግሞ የጉጂ ዞን ዋና ከተማ እንድትሆን መወሰኑም ይታወሳል። ይህንኑን ተከትሎም ተቃውሞና አለመረጋጋት በሁለቱ የጉጂ ዞኖች ባለፉት ሁለት ሳምንታት መስተዋሉም አይዘነጋም። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።